የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። የኢትዮጵያ ጦር ሰራዊት ከሶማሊያው ጦር ጋር በመሆን በአልሻባብ ላይ የከፈተው ዘመቻ፣ በዕለቱ አብይ ርዕስ የኢራን የኒውክለር ስምምነትና አንድምታው፣ የባለሙያ ትንታኔ ለምሽቱ ከመራረጥ ናቸው ርዕሶች ውስጥ ናቸው። ጤና አስጥልን እንደምናመሻችው፣ ክቡራትና ክቡራን አድማጮች ከዛሬ ሰኜ ሰኞ ሐምሌ 13 2007 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከአቀናባሪ የጽሆን ግርማና ከስርጭት መሐንዲሱ ቸርአንድሌ ጋር እስከ አንድ ሰዓት ተኩሎ አብረናችሁ እንቆያለን። አሁን ለቅዳሜ ሰዓቱ የአለም ዜና ቆንጅ ይታየ። ጤና ስጥልኝ እንደምናመሻችሁ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የናይጄሪያውን ፕሬዚደንት መሐማዱ ቡሃሪን ዛሬ በዋይት ሀውስ ተቀብለው ያነጋግራሉ። በሁለቱ መሪዎች ውይይት ዋናው ርዕስ የቦኮ ሀራም ጽንፈኞች የደቀኑት ስጋት ይሆናል ተብሎ ይጠበቃል። ሁለቱ መሪዎችና ምክትል ፕሬዝደንት ጆ ባይደን ሆነው በሚያደርጉት ውይይት በናይጄሪያ የተንሰራፋውን ሙስና ለማጥፋት በቀረቡ የፖለቲካና የምጣኔ ሀብት ለውጥ እርምጃዎች ዙሪያም ያተኩራሉ ተብሎ ተጠብቋል። በሀገራቸው ያልተለመደ በሆነ ሰላማዊ ሽግግር መሪነቱን የያዙት የናይጄሪያው ፕሬዚደንት ስልጣን ከያዙ ወዲህ በዩናይትድ ስቴትስ ጉብኝት ሲያደርጉ ይህ የመጀመሪያ ጊዜያቸው ነው። ከ50 ዓመታት ለሚበልጥ ጊዜ በጠላትነት የኖሩት ዩናይትድ ስቴትስ እና ኪዩባ በዋሽንግተን ሰዓት ከትናንት እሁድ እኩለ ሌሊት ለሌሊት ጀምሮ ሙሉ ዲፕሎማሲያዊ ግንኙነት ጀምረዋል። ከዚያም ከጥቂት ሰዓታት በኋላ እርጭ ባለው ሌሊት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኪዩባ ባንዲራ ከሌሎቹ ከአሜሪካ ጋር የዲፕሎማሲ ግንኙነት ካላቸው ሀገሮች ባንዲራዎች ጎን ተውለብልቧል። አሁን ሁለቱ ሀገሮች በሙሉ ኤምበሲ ደረጃ ግንኙነታቸውን ይጀምራሉ። ከፕሬዚደንት ጆን ፍ ኬኔዲ አስተዳደር ማለትም ከሀምሳ አራት ዓመታት በፊት ተቋርጦ የቆየው ይህ ዲፕሎማሲያዊ ግንኙነት በይፋ የተቀጠለበት ታሪካዊ ዕለት ነው የሚሆነው። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌ ፕሬያን ጨምሮ የሀገሪቱ ከፍተኛ ባለስልጣናት በዛሬው የኤምባሲው መክፈቻ ክብረ በዓል ላይ ይገኛሉ። በሁለቱ ሀገሮች ድርድር ቁልፍ ሚና የተጫወቱት የዩናይትድ ስቴትስ የምዕራባዊ ክፍለ ዓለም ጉዳዮች ረዳት የውጭ ጉዳይ ሚኒስትሯ ሮበርታ ጄኮብሰንም ይገኛሉ ተብሏል። የውጭ ጉዳይ ሚኒስትር ጆን ኬሪ የኩባ ሆናቻቸውን ዛሬ ተቀብለው ያነጋግራሉ። የተባበሩት መንግስታት የጸጥታው ምክር ቤት ከኢራን ጋር የተደረሰውን የኒውክሊየር ውል አጽድቋል። በዚህም ያቺ ሀገር አሽመድምዷ በኢኮኖሚ አሽመድምዷት የቆየው ማዕቀብ የሚነሳበት ሁኔታ ተመቻችቷል። አስራ አምስቱም የጸጥታ ምክር ቤቱ አባላት ባለፈው ሳምንት የተፈረመውን ውል ነው ያጸደቁት። ውሉ የተፈረመው የምክር ቤት አባላቱ ቋሚ አባላት ከኢራን ጋር ባደረጉት ረጅም ጊዜ የፈጀ ድርድር መሆኑ ይታወሳል። ይህ በዚህ እንዳለ የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ስለ ኒውክሊየሩ ስለ ኢራን ኒውክሊየር ውል እና የእስልምና መንግስት ቡድን ላይ ስለተያዘው ዘመቻ ለመካከለኛው ምስራቅ የአሜሪካ አጋሮች ለማስረዳት በጀመሩት ጉዞ ዛሬ እስራኤል ገብተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂታየን ታየን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በዝርዝር ዜናዎች ይዛ ትመለሳለች። አሁን ወደ ቀዳሚው አቢይ ርዕስ ነው የምናልፈው። የኢትዮጵያ ጦር ሰራዊት ከሶማሊያ መንግስት ጦር ጋር በመሆን በአልሻባብ ላይ ዘመቻ መክፈቱ ተዘገበ። ኢትዮጵያ በዚህ ዘመቻ በሶማሊያ በተሰማራዊ አፍሪካ ህብረት ጦር ሰራዊት አሚሶም ጋር ከዘመተው ጦሯ በተጨማሪ አዲስ ኃይል ማሰማራቷም ተገልጠዋል። እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያ የመከላከያ ሰራዊት በአልሸባብ ላይ ዘመቻ የከፈተው ከሶማሊያ መንግስት ጦር ጋር በመተባበር መሆኑ ተመልክቷል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተላለፈው ዘገባ እንደጠቆመው የኢትዮጵያ ጦር በዘመቻው እየተሳተፈ ያለው በሁለት መንገድ ነው። በአፍሪካ ህብረት የሶማሊያ ተልእኮ አሚሶም ስር ባሉት ወታደሮችና በተጨማሪ ኃይሎች ኢትዮጵያ በአሚሶም ስር የተሰማሩ 4395 ወታደሮች እንዳሏት የመከላከያ ሚኒስቴር መረጃ ያመለክታል። በአሁኑ ዘመቻ እየተሳተፈ የሚገኘው ተጨማሪ ኃይል ምን ያህል እንደሆነ ግን አልተገለጸም። የኢትዮጵያ የመከላከያ ሰራዊት ከሶማሊያ መንግስት ወታደሮች ጋር በመሆን በቤይና ጌዶ ግዛቶች እያካሄደ ያለው ይህ ጥቃት በአየርና በምድር የተደገፈ መሆኑ ግን ተጠቅሷል። ዘመቻው አሸባሪውን የአልሸባብ ቡድን ከተሸሸገባቸው ገጠራማ አካባቢዎች ጭምር ለመደምሰስ ያለመ መሆኑን ተጠቁሟል። በአየርና በምድር የተከፈተው የተጠናከረ ጥቃት የአሸባሪውን ቡድንና የሌሎች ጸረ ሰላም ኃይሎችን ግንኙነት ለመበጣጠስ ትልቅ አቅም ይሆናል ብሏል ዘገባው። የኢትዮጵያ የመከላከያ ሰራዊት ከሶማሊያ ጦር ጋር በመሆን የከፈተው ዘመቻ ከአሜሪካው ፕሬዚዳንት ባራክ ኦባማ የአዲስ አበባ ጉብኝት አንድ ሳምንት በፊት የተጀመረ ነው። ፕሬዚዳንቱ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደስታሌ ጋር የሚያደርጉት ውይይት ከሚያተኩርባቸው ጉዳዮች አንዱ ሶማሊያን ጨምሮ በአካባቢው ያለው የጸጥታ ሁኔታ እንደሚሆን ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለሳምንቱ ለሰአቱ አብይ ርዕስ አመሰግናለሁ። አድማጮች፣ ወደ ትንታኔ ርዕስ ነው የምንሻገረው። የሳምንቱን አብይ ዓለም አቀፍ ግንውን የሚተነትን ውይይት ነው እነሆ በገንዘብና የኢኮኖሚ ልማት ሚኒስቴር ሚኒስትሩ አቶ ሱፊያን አህመድና የአውሮፓ ህብረት የዓለም አቀፍ ትብብርና ልማት ኮሚሽን ኮሚሽነር ሚስተር ኔቨን ምሚካ ስምምነቱን ሲፈራረሙ፣ አቶ ሱፊያን እንዳስታወሱት ኢትዮጵያ የመንገድ ሥራዎችን ለማከናወን ከአውሮፓ ህብረት የገንዘብ ድጋፍ ማግኘት የጀመረችው ከዘጠኝ ዓመታት ጀምሮ ነው። በእነዚህ ዓመታት ለተለያዩ የመንገድ ሥራዎች አራት መቶ ሰባ ሚሊዮን ይውሮ በስራ ላይ እንደዋለም አስታውሰዋል። ከዚህም በላይ ህብረቱ በጣም ከፍ ያለ ሰብአዊ ድጋፍ ከመስጠቱ ሌላ ላለፉት 10 ዓመታት 350 ሚሊዮን ዩሮ ሴፍቲኔት ለተሰኘ መርሃ ግብር ማከናወኛ ለግሰዋል ብለዋል። የዚህ ሁሉ ልግስና ውጤትም በአገሪቱ አጠቃላይ የኢኮኖሚ እድገት እንደሚንጸባረቅ አቶ ሱፊያን አስረድተዋል። የአውሮፓ ህብረት ለመንገድ ስራ ዘርፍ የሚሰጠን ድጋፍ የመንገድ አውታራችንን እንድናስፋፋ ረድቶናል። በዚህም የተዋጣለት የምጣኔ ሀብት እድገት አቀላጥፈናል። በምግብ ዋስትና በኩል የተደረገልን ድጋፍ በሚሊዮኖች የሚቆጠሩ ቤተሰቦችን በምግብ ራሳቸውን እንዲችሉ በማድረግና አጠቃላይ በተፈጥሮ አካባቢ የሚነሱ አደጋዎችን ለመቋቋም የማንሰራራት አቅማቸውን ለማጎልበት በእጅጉ አግዞናል። የአውሮፓ ህብረት የዓለም አቀፍ ትብብርና የልማት ኮሚሽን ኮሚሽነር ሚስተር ኔቨን ሚሜካ በበኩላቸው በኢትዮጵያና በህብረቱ መካከል ያለውን ትብብር አስምረውበት የትብብሩን አስፈላጊነት ከምጣኔ ሀብታዊ ከአካባቢያዊ ትስስርና ሀገሪቱ በአፍሪካ ቀንድ ከምትጫወተው የሰላምና የደህንነት ሚና አኳያ ትልቅ እንደሆነ ተናግረዋል። የአውሮፓ ህብረት እንደ አውሮፓ አቆጣጠር ከ 205 ዓ ም ጀምሮ በኢትዮጵያ ለሚካሄዱ የተለያዩ የልማት መርሃ ግብሮች ከ 1 ነጥብ 1 ቢሊዮን ዩሮ ያላነሰ ገንዘብ መለገሱ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው አመሰግናለሁ። አድማጮች፣ አሁን የሳምንቱን አቢይ ዓለም አቀፍ ክንውን ቀደም ብዬ ጠቁሜ ያለው የሚተነትን ውይይት ነው የምንመለከተው። ኢራን የኒውክሌር ጦር መሳሪያ ባለቤት ከመሆን እንድትታቀብ ለማገድ የታለም ና በአጻፋውም ኢራን የተጣለባትን ማዕቀብ የሚያነሳ ስምምነት ባለፈው ሳምንት መጀመሪያ በቪየና ጸድቋል። በርካታ ዓመታት የዘለቀ ውጥረት፣ ሁለት ዓመታት የፈጀ ዲፕሎማሲያዊ ጥረት ታሪካዊ መሆኑ በተነገረለት ባለብዙ ፈርጅ ስምምነት ይቋጭ እንጂ ከተግባራዊነቱ እስከ ዕድሜ የጠገቡ ጥርጣሬዎችና ስጋት አሁንም በስፋት እያነጋገር ይገኛል። ለመሆኑ ከስምምነቱ ምን አይነት ተጨባጭ ውጤቶች ይጠበቁ ይሆን? ስምምነቱ በሁለት ቁልፍ አገሮች፣ ዩናይትድ ስቴትስና ኢራን የሚጠብቁት ፈተናዎች የመጨረሻ ጣውስ ለትንታኔው ባለሙያ ጋብዘናል። ዶክተር ሽመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። በአለም ስልጣኔ፣ በዘመናዊ የመካከለኛው ምስራቅና የእስልምና ጉዳዮች ዙሪያም ጥናት ያደርጋሉ። ወደ ውይይት ሉሰዳችሁ በኢራን የኒክሌር ፕሮግራም ዙሪያ ጀርመንን ጨምሮ በስድስቱ ሀያላን መንግስታትና በኢራን መካከል በተደጋጋሚ ከተጣሱ ቀነገደቦች በኋላ በመጨረሻው ታሪካዊ የተሰኘ ስምምነት ተፈርመዋል። ለበርካታ አመታት የኢራን ኒክሌር ፕሮግራም ለማስቆም የተደረጉ ጥረቶች ለፍሬ ሳይበቁ ውጥረት የሰፈነበት መካከለኛ ምስራቅ እንዲኖር ያደረገ ሂደት በዚህ ስምምነት የተሻለ ሁኔታ ይፈጥራል የሚል ተስፋ አሳድረዋል። በሌላ በኩል አሁንም ጥልቅ ስጋት ያላቸው ወገኖች አሉ። ዶክተር ሽመት ተስፋና ጥርጣ ባህሬ የሁለት ወገን የጠበቁ አስተያየቶች ያልተለዩትን የዚህን ስምምነት መንፈስ በመረዳት ብንጀምር፣ ለመሆኑ በዚህ ስምምነት የታቀፉት አብይ ጭብጦች ምንድን ናቸው? እሺ፣ እንግዲህ ቅድም አንተም ጠቀስ እንዳደረከው ይህንን ስምምነት ታሪካዊ የሚያስብለው ከዚህ በፊት ከተደረገው ሙከራ ሁሉ ተጨባጭነት ያለው መተማመን ሳይሆን በማረጋገጥ ላይ በፍተሻ ላይ የተመሰረተ ስምምነት ላይ ስለደረሱ ነው። የስምምነቱ ጭብጥ የሚለው ምንድነው? ኢራን የኒውክሊየር ቦምብ ለመስራት እጅግ በጣም ከተቃረበች በኋላ ሁሉም እንደሚያምኑበት ሁለት ወር ብቻ ነበር የቀራት። ያንን ወደ ኋላ መልሳ ከዩናይትድ ስቴትስ እና ከቀሩት አምስት ሀይሎች ጋር ማዕቀቡ እንዲነሳላት በተደረገ ስምምነት እሷም ያተቀርባበት የነበረውን የኒክሌየር ፕሮግራም ወደፊት ከማራመድ ራሷን ለማዕቀብ የተስማማችበት ነው እና ይሄ ታሪካዊ ነው። ለምን ቢባል በተለይ በዩናይትድ ስቴትስ እና በኢራን መካከል ትልቅ የቆየ ቁርሾ አለ። ሁለቱ የሚያስታውሷቸው የተለያዩ ታሪኮችን ነው። ኢራኖች ከአስራ ዘጠኝ መቶ ሀምሳ ሶስት አመተ ምረት ጀምሮ አሜሪካኖችና ምዕራባውያን ምን ያህል እንደ በደሏቸው፣ በዲሞክራቲክ መሰረት የተመረጠ መንግስታቸውን ፈንቅለው ሻሁን መንግስት በላያቸው ላይ እንደ ጫኑባቸው፣ ያን የሻህ መንግስት በአሜሪካና በምዕራቦች ድጋፍ ብቻ የቆየ መሆኑ የኢራኖቹ የራስ በራስ ማስተዳደር እጅግ በጣም ተዳክሞ የነበረ መሆኑ ከዚያ በኋላ በዘጠኝ መቶ ሰባ ዘጠኝ እንደ ፈረንጆች ባደረጉት አብዮት ያንን ጥለው ነፃነታችን አረጋገጥን ብለው ብዙ ኢራኖች ያምናሉ። አሜሪካኖቹ የሚያስታውሱት በዚያ አብዮት ጊዜ እንዴት አድርገው ዲፕሎማቶቻቸውን እና ሌሎች ሰራተኞቻቸውን እንዳሰሩባቸው በዚህም ምክንያት ትልቅ ድፍረት እንዳደረጉ ከዚያም ወዲህ በአሜሪካ ላይ ተቃውሞ በማስነሳት እንዲሁም አሜሪካን የሚቃወሙ ኃይሎችን በመደገፍ ምዕራብንና አሜሪካን ታሰጋለች የሚል ትልቅ ጥርጣሬ እና ቂም አላቸው። ይህንን ደግሞ የበለጠ የሚያፋፍም ይህን እስራኤልም ጉዳይ አለ። እንዲሁም በኢራን መጎልበት ምክንያት ስጋት ያደረባቸው ነው። ሳውዲ አረቢያም የምዕራቡን ኃይል በተለይ አሜሪካን በኢራን ላይ የተነጣጠረው ጥላቻ የበለጠ እንዲ ግል ተደረገበት ጊዜ ነው። ስለዚህ ይሄ ቢያንስ ወደ ሰላሳ ስድስት አመት የቆየ ትልቅ ቂም በመካከላቸው ስላለ ያንን አልፈው እዚህ ደረጃ መድረሳቸው እንኳን ታሪካዊ ያሰኘዋል። እርግጥ ወደፊትም ቢሆን ብዙ እንቅፋት አለ። ብዙ የሚነሱ ጭቅጭቆች እና ቲካራ ይኖራል ብዬ እገምታለሁኝ። ግን ቢያንስ ቢያንስ ከአሁን ድረስ ከማንም አገር ጋር ይህ አይነት ውል አልተቻለም። ከኮሪያ ጋር አልተቻለም። ከፓኪስታን ጋር አልተቻለም። ከህንድ ጋር አልተቻለም። ከእስራኤልም ጋር አልተቻለም። አዎ ከእስራኤልም ጋር አልተቻለም። በተለይ ዶክተር ሽመት ቀደም ብለው የዘረዘሯቸው አራት አገሮች ጋር የነበሩትን አይነት ሙከራዎች የአሁኑም ችግር ያመጣል እያሉ ነው ይህን ስምምነት በአሉታ የሚመለከቱ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በበኩላቸው ግን በዚህ የኒውክሌር ስምምነት የሚመጣ ጦርነት የለም። ያ ጦርነት ስጋት ያለው ይህን መሰሉ ስምምነት በሌለበት ዓለም ነው ይላሉ። በቅድሚያ ያሳቸውን እንስማ እና ወደ ውይይቱ እንመለሳለን። ግ ንግ ስ ፕሮም ን ሶልቭ ስ በቀላል አነጋገር ይህ ስምምነት በሌለበት በመካከለኛው ምስራቅ ጦርነት የመቀስቀሱ እድል እጅግ ከፍ ያለ ነው። ከሁሉም በላይ ግን ይህ ችግር በሰላማዊ መንገድ ይፈታ እንደሆንና እንዳልሆነ በማየት የምናጣው ነገር የለም ነው ያሉት። በሌላ በኩል ዋናው ተቀናቃኝ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በበኩላቸው አስደንጋጭ ታሪካዊ ስህተት ነው ያሉት። ሌሎችም የመካከለኛው ምስራቅ አገሮች ሳውዲ አረቢያን ጨምሮ የየበኩላቸው ስጋት እንዳላቸው ይታወቃል። ኢራን ይሄ አሁን የሚለቀቅላትን መቶ ቢሊዮን ዶላርና በነዳጅ ሽያጭ የሚገኙ ገቢዎች ሁሉ ከማዕቀቡ መነሳት በኋላ የተባባሰ ሁኔታ ለመፍጠር ትጠቀምበታለች ይላሉ። እንዲህ ፈጽሞ የማይገናኝ ድምዳሜ ላይ የደረሱ ሁኔታዎች ናቸው የሚታዩትና ና እስኪ መዝኖት አንድምታውን እንመልከት። አዎ ልክ ነው። የተለያየ ጥቅም ያላቸው ሀገሮችና ሀይሎች በተለያየ አይን ነው ይህንን ሁኔታ የሚመለከቱት። እስራኤል በተለይ እስራኤልም ቀጥሎ ሳውዲ አረቢያ ኢራን ከአሜሪካ ጋር የተቀራረበች እንደሆነ ኢራንን ለማሽመድመድና ኢራን የአካባቢ ፖለቲካ ላይ ተጽዕኖ እንዳይኖራት ለማድረግ የሚደረገውን ሙከራ እጅግ በጣም ያዳክምብናል ብለው ይሰጋሉ። በተለይ የእስራኤሉ ጠቅላይ ሚኒስትር ናተኛሁ ገና ከመጀመሪያው ጀምሮ ነው ይህንን የስምምነት ሂደት የተቃወሙት። ስምምነቱ ምን እንደሆነ ሳይታወቅ፣ ገና የት እንደሚደርሱ ሳይታወቅ ስራዬ ብለው ዋሽንግተን ድረስ በመምጣት ስቴት ዲፓርትመንት ሳይፈቅድ የአሜሪካን ኮንግረስ በፕሬዝደንቱ ላይ ሄደው ነው ያነጋገሩት። ይሄ ፕሬዝደንቱ ላይ ትልቅ ጫና ለማሳደርና ከተቻለም የስምነቱ ሂደት እንዲቋረጥ ነበረ። ከተለመደው አሰራር የአንድ አገር መሪ በሌላ አገር ምክር ቤት ውስጥ የሚያደርገው ንግግር በአመዛኙ በአስተዳደሩ የሚያልፍ ሂደትን የሚከተል ነው። ነገር ግን ይሄ ከፕሬዚዳንት ባራክ ኦባማ እውቅናም ፈቃድም ውጭን የተደረገው። አዎ ከዚያ ውጭ ነው። ዋይት ሀውስ አላወቀም፣ ስቴት ዲፓርትመንት አላወቀም፣ እውቅናም አልሰጠም። እና ማንም የውጭ ሀገር መሪ ይህንን ሁኔታ አድርጎት አያውቅም። እርግጥ ብዙ የዓለም መሪዎች እየመጡ ኮንግረስን ያነጋግራሉ። ያ የሚደረገው ግን ጥሪ ተደርጎላቸው በስቴት ዲፓርትመንትና በዋይት ሀውስ አቀነባባሪነት ነው። እናተኛሁ ይህን ያደረጉት ሆን ብለው ነው። ምክንያቱም ኮንግረስ ውስጥ ትልቅ የእስራኤል ደጋፊ ሀይል አለ። ያንን በመጠቀም ጋባዦቻቸውም እነሱ ናቸው። አዎ ጋባዦቻቸውም እነሱ ናቸው እና አሜሪካ ውስጥ ይሄ ትልቅ የፖለቲካ ጉዳይ ሆኗል። በአብዛኛው በእውነቱ የኒውክሌሩ ጉዳይ ሳይሆን ኢራንም ውስጥ አንድ ወገን አለ፣ እጅግ በጣም አክርሮ ሁኔታውን የሚመለከት ሌላ ወገን ደግሞ ይህንን እንለፈውና ወደ ሌላ ምዕራፍ እንሸጋገር የሚል አለ እና አሜሪካም ውስጥ የምናየው ይህንን አይነት ነው። በአንድ በኩል ከኢራን ጋር ያለው ቂም እንዳይበርድ በተቻለ መጠን ኢራን ተገልላ ካለችበት ተጠርዛ እንድትቀመጥ የሚፈልግ ሀይል፣ በሌላ በኩል ደግሞ ከዚህ በፊት የተደረገው ሙከራ ሁሉ ኢራንን እንዲያውም ወደ በለጠ አደጋኝነት እየገፋፋት የኒክሌየር ቴክኖሎጂውን በማዳበር በኩል ከነበረችበት እጅግ መጥቃ መታ እንዲያውም የሁለት ወር ጊዜ ብቻ ነው የቀራት። ስለዚህ እስካሁን ድረስ ዝም ብለን አይናችን ጨፍነን ከኢራን ጋር አንነጋገርም ያልነው ኢራንን ወደ በለጠ አደገኝነት እያሸጋገራት ነው። ስለዚህ ህን ሁኔታ ከአሁኑ ብንገታው ይሻላል የሚሉ ሀይሎች አሉ። የዚህ ዋናው አራማጅ እርግጥ ፕሬዚደንት ኦባማ ናቸው። በሌላ በኩል ይህንን የአሜሪካን ከኢራን ጋር መቀራረብ የሚፈሩ ምናልባት ኢራን የበለጸገች እና ከሌላው ዓለም ጋር የቀረበ ግንኙነት ያላት ሀይል ከሆነች በዚህ አካባቢ ያላት ተሰሚነት ይጨምራል፣ እንዲሁም ደግሞ እዚህ አካባቢ ያሉ መንግስቶችንም እንደፈለጉት እንዳያደርጉ ትገታለች የሚል ትልቅ ስጋት አለ። አሜሪካም ውስጥ ቢሆን ኢራን ካየለች በዚህ አካባቢ ልናሳድር የምንችለውን ጫና እጅግ በጣም ይቀንሰዋል። ምክንያቱም ኢራኖች እንደሌላው ሌላው በምዕራቦች መዳፍ ስር ሙሉ በሙሉ ለመውደቅ ዝግጁ አይደሉም። እንደሚያውቀው እጅግ በጣም ጠለቅ ያለ ታሪክ ነው ያላት። አብዛኛው የመካከለኛው ምስራቅ መንግስቶች በሀያኛው ክፍለ ዘመን መጀመሪያ ከአንደኛው ጦርነት በኋላ አውሮፓውያኖች የሰሯቸው ናቸው። ኢራን እንግዲህ የጥንቷ ፐርዣ ነች። ስለዚህ የቆየ እና ለየት ያለ ታሪክ አላት። ህዝቡም እንዲሁ ትንሽ ጠንከር ያለና ስር የሰደደ መዋቅር አለው። ስለዚህ ያንን እንደ ስጋት የሚመለከቱት ሀይሎች አሉ ለማለት ነው። የኢራንን የነዳጅ ገበያ መቅረብ መቻል ጨምሮ በኢራን ላይ የተጣለው ማዕቀብ ሲነሳ በነዳጅ ገበያው ላይ የሚያሳድረውን ተጽዕኖ ጨምሮ ታሪካዊውን ስምምነት የሚመለከቱ ሌሎች አብይ ጉዳዮች ይመረምራል ትንታኔው ተከታዩ የውይይቱ ሁለተኛ ክፍል ታዲያ በነገው ምሽት ነው የሚቀርበው ለአሁኑ ግን እንግዳይን ዶክተር ሽመት ሲሻኝን በቨርጂኒያው የክርስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው በአለም ስልጣኔ በዘመናዊ የመካከለኛው ምስራቅና የእስልምና ጉዳዮች ዙሪያም ጥናት ያደርጋሉ ነገ ጠብቋቸው አድማጮች። አሁን ጤና፣ የሳምንቱ ቅንብር። ጤና የኩላሊት ሕመምን የተመለከተ ዝግጅት ሁለተኛ ክፍል ነው ይዞ የቀረበው። እንግዳችን የኩላሊት ሕክምና ባለሙያ ዶክተር ፍጹም ናቸው። የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ። ሁለተኛው ክፍል እና አሁን ይቀጥላል እንደ ካንሰር እንደ ስኳር አይነት ህመሞች ምንድን ነው የሚያሳድሩት ተጽዕኖ በሰው ኩላሊት ላይ እንዴትስ ነው መከላከል የሚቻለው እነሱ ስኳር በሽታ ዲቨሎፕድ ካንትሪ ባደጉት ሀገሮችና ወደ ማደግ ያሉ ሀገሮችን የመጀመሪያ ችግር ሆኗል እና እሱ ደግሞ የኩላሊት በሽታ አንደኛ ምክንያት እየሆነ ነው ስለዚህ መጀመሪያ ይሄን ሁሉ እንዳይደርስ ለማድረግ የኩላሊት በሽታ እንግዲህ በሚደርስበት ጊዜ ሌላው ልብ ህመሙም ሌላ ኦርጋኖች በሙሉ የሚነኩበት ጊዜ ነው። ስለዚህ ከመጀመሪያውኑ እንግዲህ የስኳር በሽታ ሲይዝ ሰውን በመጠንቀቅ የስኳር በሽታ ያው የመጀመሪያ ምክንያቱ አለመነቃነቅና የምብል ችግር ነው። ብዙ ጊዜ እንግዲህ አለመነቃነቅ ማለት እንቅስቃሴ አለማድረግ በህይወት ውስጥ ማለት ነው እና ምግብ ደግሞ ያለ ቁጥጥር መብላት ማለት ነው። አዎ ብዙ ቅባት ያለው ብዙ ስኳር ያለው በመብላት ነው። እና ኩላሊት በሽታው እንግዲህ የሚከሰተው ይሄ የስኳር በሽታው ብዙ ዓመት ከቆየ በኋላ ነው። ብዙ ዓመት ስኳሩ በጣም እላይ ሆኖ ስኳር በሽታ ያለው ሰው ብዙ ጊዜ የደም ብዛትም አለው። እነዚህ ሁሉ ኮምባይንድ ሆነው ኩላሊቱን ያበላሻል። ስለዚህ ይሄ ሁሉ ከመድረሱ በፊት ስኳር በሽታ ያለ መጠንቀቅ አለብህ። ስኳሩ ብቻ ሳይሆን ወደፊት ኩላሊቱን፣ ልቡን ስለሚያሳምም እንቅስቃሴ እንግዲህ ማድረግ በምግብም መጠንቀቅ ኤዱኬት ማድረግ ሰው ማስተማር ማለት ነው። የአመጋገብ ስርዓቱን እንዲያስተካክል ማድረግ ማለት ነው። በኢትዮጵያ ውስጥ ደግሞ ብዙ ጊዜ ቅባት ያለው ነገር፣ ስጋነት ያለው ነገር፣ ሰው ጨው ይወዳል። እነዚህ ጎጂ ነገሮች ናቸው፣ ገዳይ ነገሮች ናቸው ማለት ነው። የሚለው እሱን መቆጠብ አሁን ችግሩ በሀገራችን እንግዲህ ብዙ አመታት በኋላ ሲሄድ የማየው መኪና የሌለበት ቦታ አሁን መኪና እየመጣ ነው። ሰው ድሮ ብዙ የሚራመድ ሰው ነው። አሁን ከመራመድ እየቀነሰን፣ እንቅስቃሴው እየቀነሰን ያለ እንቅስቃሴው በመቀነሰ ቁጥር ገንዘብ ደግሞ ትንሽ በመጣ ቁጥር ምግብም ይለወጣል። ምግብ ሲለወጥ ችግሩ ሰው በጣም ቅባት ያለው ምግብ ነው የሚበላው ስለዚህ እሱን ሁሉ አዌርነስ ማረጉ ማሳወቅ ማሳወቁና ማስተማሩ ሰው እንዲገባው በሽታው ከደረሰ በኋላ በመድኃኒት ብቻ አይደለም ሁሉ ነገር የሚድነው። ራሳችን የምናደርገው በአመጋገባችንና በእንቅስቃሴያችን መጠንቀቅ አለብን። በተለይ ብዙዎቹ እንደዚህ ተላላፊ ያልሆኑ በሽታዎች ለዚህ ነው ያደገው ዓለም ችግር ነው የሚባሉት። እና መፍትሄው ደግሞ ያለው በራሱ በባለቤቱ እጅም ነው የሚባለው፣ በህመምተኛው እጅ ውስጥ ነው የሚባለው ማለት ነው። አዎ፣ እንግዲህ ከተማረ ያደጉት ሀገሮች ፔሽንት ኤዱኬሽን የሚላቸው ፕሮግራም አላቸው። ህሙማንን ማስተማር ማለት ነው። አዎ፣ አሁንማ እንደው የፔሽንት ዩኒቨርሲቲም እየከፈቱ ነው። ምን ምንድነው የሚያደርጉት? እዛ ነው ዩኒቨርሲቲ ውስጥ ያስተምሯቸዋል። እንደ ህክምና ተማሪ አይደለም ግን ኖሌጅ ትንሽ እንዲያውቁት ማለት ነው። ችግራቸውን ራሳቸውን እንዲያውቁ ማለት ነው። የራሳቸውን በሽታ ራሳቸው መከላከል መቆጣጠር እንዲችሉና እንዲገባቸው የሚደረግ ነው። ዶክተር ፍጹም፣ አንዱን ትልቅ ችግር የካንሰር ችግር ነው እና የካንሰር ገጽታስ ምን ይመስላል? ከኩላሊት ጋር የተያያዘ ካንሰር ከኩላሊት ጋር በብዙ ምክንያት ሊገናኝ ይችላል። ወይ ካንሰሩ እንግዲህ ወደ ማህፀን አካባቢ ወደ ኩላሊት ባለበት አካባቢ የሆነ ከሆነ እንግዲህ ኩላሊቱን ወይ ተዛምቶ ወይ ከበዛ ትልቅ ካንሰር ከሆነ እንግዲህ ሽንቱ እንዳይወጣ ሊከላከለው ይችላል፣ ሊገፋው ይችላል ማለት ነው። ሁለተኛው ምክንያት ደግሞ ለካንሰር የሚሰጡት አንዳንዶቹ መድኃኒቶች በኩላሊት ነው እንግዲህ ሁሉም ነገር ማጣሪያው ሁሉም ነገር የሚያልፈው ማለት ነው። እና አንዳንዶቹ ኩላሊትን ትንሽ ሊያዳክሙ ይችላሉ። ያው ካንሰሩን ይገላሉ፣ ግን በዛውም አካባቢ ያው የታወቀ ኤፌክት ሊኖራቸው ይችላሉ፣ ተጽዕኖ የጎን ጉዳት እንደዚህ ሊያስከትሉ ይችላሉ። ስለዚህ ዋናው የሚያስፈልገው ሕክምና ከመደረጉ በፊት የታወቁ አንዳንድ ኬሞቴራፒዎች አሉ። ኩላሊት ላይ አደጋን የሚያደርሱ እንደሆነ የሚታወቀው ኩላሊት እንዴት እንደሚሰራ ተመርምሮ ኩላሊቱ በደንብ የማይሰራ ከሆነ ሕክምናውን እንደ ኩላሊቱ አሰራር እንግዲህ መመጠን አለበት። ለአንዳንዶቹ ደግሞ ሕክምናው ከመደረጉ በፊት ብዙ ውሃ ማስጠጣት ወይ አይቪ ተደርጎ በደምስበደም ስር የሚሰጥ ወይ ፍሉድ ወይ መድኃኒቶች አሉ፣ ኩላሊት እንዳይጠቃ። ዶክተር ፍጹም፣ የኩላሊት ችግር ብዙውን ሰው ያስደነግጣል። የኩላሊት ታሟል ሲባል ስር ያልሰደደ የኩላሊት ህመም ሊኖር ይችላል። ስር የሰደደ ደግሞ የኩላሊት ህመም ሊኖር ይችላል። በየትኛውም መንገድ ይሁን የኩላሊት ህመም ታክሞ የሚድን ነው። እንግዲህ ሁለት አይነት አስፔክት ያለው ኩላሊት ህመም አኪዩት የሚሉት አጣዳፊ የሆነው ምክንያቱ ከተገኘ መዳን የሚችል ነው። አሁን አንዳንዴ የሽንቱ ቱቦ ተደፍኖ ሊሆን ይችላል። ኩላሊቱ እሱ አሁን ቱቦውን ከፍቶ ሊድን ይችላል። ቱቦውን ከፍቶ ማለት በማጽዳት ማለት ነው። በማጽዳት ወይ እንግዲህ ኩላሊቶቹ አሉ፣ ቱቦዎች አሉ እንግዲህ ወደ ፊኛ የሚወስዱ እነሱ በአንድ ካንሰር ምክንያት እነሱ ሊደፈኑ ይችላሉ። ስለዚህ እሱ ቱቦ ውስጥ አንድ ትንሽ ሌላ ቱቦ ተከቶ ካቴተር እንደሚባለ ማለት ነው። እንደሱ ማድረግ ይቻላል። ከታችም እንግዲህ የፕሮስታት ለወንዶች ብዙ ጊዜ ፕሮስታት ወይ ካንሰር ወይ ቲዩመር ወደ ታች ያለውን ቱቦ ሊደፍነው ይችላል። እሱ ካቴተር አድርጎ እንግዲህ ሽንቱን ማውጣት ብቻ ነው። እሱ ድንገታዊ የኩላሊት በሽታ ሌላ ጊዜያዊ የኩላሊት በሽታ ሊሰጡ የሚችሉ ሙሉ ሰውነትን የሚይዙ ሌላ በሽታዎች አሉ። እነሱ ከታከሙ በኋላ ኩላሊቱ ኖርማል ፋንክሽን ሊይዝ ይችላል። ሁለተኛው ካቴጎሪ እኛ እንግዲህ ክሮኒክ ስር የሰደደ ማለት ስር የሰደደ ኪኒ ፌሊየር የሚባለው ነው። እንግዲህ ከነሱ መሀል ደግሞ ብዙ ደረጃ አለ። እንግዲህ ደሙ ተለክቶ ደም ውስጥ አንድ ክሪያቲኒን የምትባለ ከማስል ዌስት ፕሮዳክት ነው እሱ ለኪኒ ፋንክሽን እንዴት እንደሆነ ፎርሙላ አለ። እሱን መዝነን በሱ ፎርሙላ ስቴጅ ዋን ስቴጅ ቱ እስከ ስቴጅ ፋይቭ የኩላሊት በሽታ እናረጋለንሱ በሱ ውጤቱ እናረጋለን። እና እንግዲህ ከስቴጅ አንድ እስከ ስቴጅ ፋይቭ ያለው ማለት ስቴጅ አንድ ሞዴሬት ወይ ገና የሚጀምር የሆነ ነው። አምስት ማለት በጣም ሲቪር የሆነ ሰማያ ነው እንግዲህ አምስት ላይ ሲደርስ ማለት ዳያሊሲስ ማድረግ ሊኖርበት ነው ማለት ነው። እነዚህ አምስት ደረጃዎች አሉ። ከነዚህ አምስት ደረጃዎች እንግዲህ ክሮኒክ ከሆነ በኋላ አድነን ወደ ኋላ መሄድ አይቻልም። ማድረግ የሚቻለው የኩላሊቱ ፋንክሽን እንደዚህ የሆነ ቶሎ ዲክላይን የሚያደርግ ከሆነ ዲክላይን የሚያደርግበትን እንግዲህ ስሎፑን መቀነሱ ማለት ነው። የኛ እንግዲህ የኩላሊት ሐኪም ስራ እንደዚህ ለማድረግ ዋናው ምንድነው የኩላሊትን አሰራር ሊያበላሹ የሚችሉት ነገሮች እና ኮንትሮል ማድረግ የምንችለው ማየት ነው። እንግዲህ አንደኛ ብላድ ፕሬሽር፣ የደም ብዛት ኩላሊትን ያበላሻል። ስለዚህ የደም ብዛት መድኃኒት፣ ጨው መጠንቀቅ እንሰጣለን። ሁለተኛ ደግሞ በሽንት ውስጥ ብዙ ፕሮቴይን ካለ ፕሮቴይን ያበላሻል ኩላሊትን። ስለዚህ እሱን ለመቀነስ ስጋ ነው ብዙ ጊዜ ፕሮቴይን፣ ስጋ ብዙ አትብሉ ይባላል። ብዙ ፕሮቴይን ያለው ምግብ ቀንሱ እንላቸዋለን። እሱ ደግሞ ማይበቃ ከሆነ አንድ ትሬትመንት አለ የምንሰጠው እሱን ለመቀነስ። በጣም አመሰግናለሁኝ ለጊዜው ለሰጡን ማብራሪያ ሁሉ ዜስትልኝ በኩላሊት ጤናና ሕክምና ዙሪያ ያተኮረውን ሶስተኛውን ክፍል የሳምንቱን ጤና ፕሮግራማችንን ዝግጅት ነበር የተከታተላችሁት አድማጮቻችን። ዶክተር ፍጹም ገብረ እግዚአብሔርን የሰለሞን እንግዳ እናመሰግናለን። ዝግጅታችንን በዚሁ መቋጨታችን ነው። ታዲያ በቀሩን ጥቂት ደቂቃዎች ሙዚቃ እያለች ነው ጽዮን ግርማ ክብራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራቸው ልዩ ግማሽ ሰዓት ዝግጅታችን የዛሬው አበቃ። በአጭር ሞገድ በ19፣ 22 እና 25 ሜትር ባንዶች በሚተላለፈው መደበኛ ዝግጅታችን ሶስት ሰዓት ላይ መልሰን እስክናገኛችሁ በቀጠሮ ከአቀናባሪ ጽዮን ግርማና ከስርጭት መሀንዲሱ ፒተር ሀንድሌ ጋር ያስተናገድኳችሁ አላ ከበደ በዚሁ እሰናበታለሁ። ታዲያ ከፀሐዬ በሰው ላይ ሰው መደድ